መዝናኛ የፎቶግራፍ ፍቺው በብርሃን መጻፍ ማለት ነው። ይህም የተባለበት ምክንያት ፎቶ ካሜራን በመጠቀም ብርሃን አነቃቂ ቁሳቁሶች ላይ በማተኮር የሚወሰድ ምስል ነው። ፎቶግራፍን አስመልክቶ የሚነገር የአነጋገር ዘይቤም አለ። ይሄውም አንድ ምስል ወይም ፎቶግራፍ ከአንድ ሺህ ቃላት በላይ ዋጋ እንዳለው ነው። ይህም አንድ ውስብስብ ሀሳብን በአንድ ምስል በብዙ አቅጣጫ ትርጉም ሊያስተላልፍ የሚችል ጥበብ ነው። ዛሬ የተለያዩ የፎቶ ሙያዎች አሉ። ከነዚህም አንዱ የፎቶግራፍ ጋዜጠኝነት ነው። የፎቶግራፍ ጋዜጠኝነት ዜናዎችን ለመዘገብ ምስሎችን በካሜራ ከመሰብሰብ ጀምሮ አርትኦ ማድረግ እንዲሁም ለህትመት ማብቃት ሁሉ ያካትታል። በኢትዮጵያ ውስጥ በዚህ ሙያ ከሚሳተፉት ውስጥ አንዱ ሙሉጌታ አየነ ይባላል። የአሶሽየትድ ፕሬስ ፎቶግራፍ ወኪል ነው። ሙሉጌታ በፎቶ ጋዜጠኝነት ሙያው በአማካሪነትም ከዩኒሴፍ ጋር ይሰራል። ለሱ ፎቶግራፍ ማለት ምን ማለት እንደሆነ እንደሚከተለው ያብራራል። ፎቶግራፊ መሳሪያ ነው። ከአንድ አማጽያን መታው ሰው በመግደል ምናምን እንደምትለው ዛን ያህል ፓወር አለ። ፎቶግራፊ ፎቶግራፊ ዓለምን ይቀይራል። ፎቶግራፊ ታውዝን ዎርስ ነው የሚባል አደለ? በማየት ብቻ ብዙ ነገሮች ለውጡ፣ ምን እንደተፈጠረ እዛ ጋር ብዙ ነገር ማየት ይችላል። ሙመንት ነው ያንን ሙመንት ማስቆም ነው ፎቶግራፊ። አንድ ፓርት ናት። ፊልም ስታይ ብዙ ነገሮች ሲሄዱ ታያለህ። ፎቶግራፊ ግን ያቺን ፓርት በዛች ሙመንት ላይ ያንን ነገር አስቀረቱ ማስቀረት ማለት ነው። የስራ ባልደረባው ታምራት ጌታቸው ደግሞ በሪፖርተር ጋዜጣ ላይ የፎቶግራፍ ጋዜጠኛ ሲሆን ላለፉት አስር ዓመታት በዚህ ሙያ ማሳለፉን ይናገራል። ለእሱ ፎቶግራፍ ማለት ምን ማለት ይሆን? ፎቶግራፊ ማለት ለኔ በወቅቱ መረጃ ሲሆን ወቅቱ ሲያልፍ ደግሞ ማስረጃና ታሪካዊ ድግነት ጠብቆ እንደ ሰነድ የሚያገለግል ነው ብዬ ነው የማስበው። ፎቶግራፍ ማንሳት በራሱ ስነ ጥበብ እንደሆነ ባለሙያዎች ይከራከራሉ። ጆ ፓልመሪጅ የተሰኘችው የታላቋ ብሪታንያ ፎቶግራፍ ባለሙያ ፎቶ ማንሳት ስነ ጥበብ ነው በሚለው ሀሳብ ትስማማለች። እንደ ጆ ፓልመሪጅ የስነ ጥበብ ባለሙያዎች ስራቸው አንድን ሁኔታ ወይም ነገርን፣ ጊዜ፣ ብርሃንና ቦታን በመጠቀም ለተመልካቾች ትርጉም እንዲኖረው አድርጎ በፎቶግራፍ ማቅረብ ነው። ሙሉ ጌታም የፎቶግራፍ ስነ ጥበብን በዚህ መልክ ይገልጸዋል። ፎቶግራፊ በአጠቃላይ ፎቶግራፊ ማለት በራሱ በብርሃን ለመጻፍ በብርሃን ያንን ብርሃን መከተል መጠበቅ መቻል አለብህ። በየትኛው ሳይድ ነው ብርሃን የሚመጣው? የቱ ጋ ነው መቆም ያለብኝ? ፖዚሽን ሚርሰስ ምንድን ነው? ማለት የፈለግከው ምንድን ነው? ማስተላለፍ የፈለግከው የሚሉት ነገሮች መጀመሪያ የምታስባቸው ነው። ያ ነገር ከመፈጠሩ በፊትም ቢሆን ልታስባቸው ይገባል። እና ያንን ነገር ማድረግ የምትችለው አይዲያው ሲኖርህ ነው። መጀመሪያ አይዲያው ነው ሊኖር የሚገባው። ምን ማለት እንደፈለግ ማወቅ ያለብህ ይመስለኛል። ሙሉ ጌታ ክስተቶችን እየተከታተለ ታሪክ አዘል ፎቶግራፎችን በፕሮጀክት መልክ ያከማቻል። ይህ የፎቶግራፍ ፕሮጀክቱን እንዲህ ያብራራል። የአዲስ አበባ ዲቨሎፕመንት እንዴት ነው? ለውጡ ምን እየተፈጠረ ነው? ሀገሪቷ ላይ ማን ነው የሚገነባት? ሀገሯን ማን ምንድነው እየሆነ ያለው ነገር? የሚሉትን ነገሮች ነው የምንከታተለው። እንዳልክ፣ አሁን ጠዋት ትወጣለህ። ምንድነው መስራት የምትፈልገው? ባቡሩ አለህ። ባቡሩ ከመግባቱ በፊት የነበረው ነገር እንዴት ነው? ሰው እንዴት ነበረ ትራንስፖርቴሽን የሚጠቀም የነበረው? ከዛ በኋላስ ባቡሩ ከገባ በኋላስ አዲስ አበባ ውስጥ እንዴት ነው የሰው አኗኗር? የሚለውን ነገር በደንብ ሪሰርች ታደርገዋለህ። ለሚመጣው ትውልድ፣ ለሚመጡት ነገሮች ምን ይመስል እንደነበረ ያው በካሜራ ታስቀረዋለህ ማለት ነው ሌላኛው ፕሮጀክቴ አሁን አራት ኪሎ ላይ ምን ነበር የነበረው ሰው ምን አይነት ላይፍ ነበር የነበረው አሁን ያ አራት ኪሎ ላይ የነበረው በፊት የምታውቃቸው ነገሮች የሉም ፈርሶ ኮንዶሚኒየም ተገንብቶበታል እዛ አካባቢ የነበሩ ሰዎች የት ናቸው ሲፈርስባቸው እንዴት ነበር የነበሩት በሚገርም ሁኔታ የሚገርመ እሱን ስምሰራ ቸው የፈረሰባቸው ሰዎች ጀሞ ምናምን ስለሆነ የደረሳቸው ሩቅ ስለሆነ ከከተማ ውጣ ብሎ ስለሆነ የደረሳቸው፣ ጠዋት በመጀመሪያው ባስ ይመጣሉ አራት ኪሎ እዛው ጎረቤቶቻቸውን አንዳንድ የቀሩ ሰዎች ጋር ተገናኝተው እንደዚህ ሻይ ቡና የሚሸጡ ሰዎች አሉ። እሱን ሸጠው በመጨረሻው ባስ ደግሞ ይሄዳሉ። እንዴት እንዴት ነው ላይፋቸው የሚለውን ነገሮች ላይ ቸርቻለ ፎቶግራፍ መልእክት የሚያስተላልፍ አቅሙን በተመለከተ ታምራት በበኩሉ እንዲህ ይላል። ፎቶ በነገራችን ላይ የሰዎችን አእምሮ የሚቀይር ነው። በአንዴ ነው በስታሚን ሀገን በአንዴ ነው የሚቀይራቸው። የሰዎችን ባህሪ ሊቀያየር ይችላል ያው ሰሞኑንም እንደምታየው በእኛ ሀገርም የተከሰቱት አንዳንድ በማህበራዊ ሚዲያዎች የሚለቀቁ ቦቶች ሰዎችን ነርቨስ አድርገው ሰዎችን አስቆጥተው ብዙ ነገር ሲደረጉ ተስተውላል። ሌላው ደግሞ ጥሩም ነገር ሆኖ ሰዎች ተገናኝተው በዛ ፎቶ አንስተው ልክ ስታሳያቸው ደስታቸውን የሚገልጹበት እንባ የሚተናነቃቸው እንደዚህ ነበርኩ እንዴ፣ ወይ ደግሞ እንደዚህ ነበር እንዴ ብለው ወደ ራሳቸው መለስ ብለው ህሊናቸውን ሰብሰብ አድርገው የሚነግሩ ነገር አለ። በጣም ደስታ ታይቷቸዋለን። እንደ የትኛውም ሙያ የ የፎቶግራፍ ጋዜጠኝነት የራሱ ውጣውረዶች አሉበት። ሙሉጌታም ሆነ የስራ ባልደረባው ታምራት የሚስማሙበት የፎቶግራፍ ማንሳት ክልከላ እንደ አንድ ዋና ተግዳሮት ነው። የፎቶግራፍ ማንሳት ክልከላን አስመልክቶ ሙሉጌታ በቅርቡ ያጋጠመውን እንዲህ አጋርቶናል። አሁን እንዳልኩ ቅድም ይ የባቡሩን ፕሮጀክት ለመከተል የባቡር ኮርፖሬሽን ደብዳቤ ብናስገባ፣ ምንም ብንል፣ ምንም ፈቃደኛ ሆነውልን አልነበረም። ያው ሁል ጊዜ እንደምታውቀው ሴኪሪቲ ይባላል የሚያወጡትን ፔፐሮች ምናምን ስታያቸው በትንንሽ ካሜራዎች የተነሱ ብዙ ፕሮፌሽናሉን ያልጠበቁ ነገሮች ሆኖ ታገኛቸዋለህ። ግን እነዚህ ነገሮች አልፋሉ። ገ ካለፈ በኋላ እንዴት ነበር ሆነው የሚለውም በደንብ ዶክመንት አይደረግም እና በጣም ብዙ ችግር ነበረ። ይሁን እንጂ በአሁኑ ጊዜ በተለይም መንግስት የፖለቲካ ለውጥ እያደረግኩ ነው ማለቱን ተከትሎ በፎቶግራፍ ማንሳት ረገድም ክልከላው መጠነኛ መሆኑን ሙሉጌታ ተናግረዋል። ታምራትም በበኩሉ ይህን ያክላል። አሁን ፎቶ ጆርናሊዝም አሁን ትንሽ እንደውም ዳመናው እየተገፈተ ይመስለኛል ከባለፉት ጊዜያቶች ብዙ አመች ሁኔታ ያልነበረበት በጣም ጥብቅ ቁጥጥር የሚደረግበት እንደ ልብህ ተነሳበት እንደ ልብህ ሄደህ ተዘዋውረህ የማሰራበት ሁኔታዎች ነበሩ። በቀድሞዎቹ በዚህም አጋጣሚ አላግባብ አንሳቸዋለሁ፣ አላግባብ አስፈቅደን ገብተን አስፈቅደን እንበለን ታስረንም እናጣለን አንድ አመት ፍርድ ቤት የተመላለስንበት ሁኔታ ነበረ። እንደዚሁም ተይዘህ አራት የምትደረግበት ሁኔታ አለ። ለአንድ ሰዓት ሰሁለት ሰዓት ተይዘህ ምንም ባላረተው ነገር በቃ ችግር የለውም በቃ ይቅርታ ምናም ብለው ይለቀዋል። ግን በወቅቱ የሚያደርሱ በአራት መንት የሚያስጠፉ ፎቶዎች ያነሳቸውን ምንም የማይገናኝ ነው እንደነገርኩ ፎቶ ጆርናሊዝም ስትሆን የትክሳለን ምን መነሳት አለበት፣ ምን መነሳት የለበት ነው ሚ ታቃቸዋለ። ተዳፍረህም ወይም ደግሞ ተዳፍተህም አር ለምታዘበው ግን ኖርማል የሆኑ የሰዎች ላይ ግን ከእውቀት ማነት ይሁን ከጥብቅ ቁጥጥር የሚሆን አናውቅም። ከዚህ በፊት የነበረው ድባብ መጥፎ ነበር። አሁን ግን ትንሽ ደመና እየተገፈተ ነው የዚህ የፎቶ ጆርናሊዝም በፎቶግራፍ ጋዜጠኝነት ሙያ ውስጥ የፎቶግራፍ አንሺውና በማህበረሰብ መካከል ያለው ግንኙነት ወይም አቀራረብ ወሳኝ ቦታ እንዳለው ሙሉጌታ ያምናል። በተለይ ፎቶግራፍ ከማንሳቱ በፊት የተነሺውን ፍቃደኝነት መጠየቅ የሙያው ሥነ ምግባርም እንደሆነ ተናግረዋል። ብድግ ብለህ ካሜራ ይዘህ ብልጭ ምናምን ነገር ሳይሆን ቀረብ ብለህ ያንን ሰው ካሜራ ይዘህ አይደለም መጀመሪያ የምትሄደው። እኔ እንደዛ ነው የማደርገው። መጀመሪያ ሄጄ ቀርቤ ሰዎቹን አውርቼ ምን አይነት ሰዎች ናቸው፣ ምን ይላሉ። ይህ ነው ፐርሰናል ኮኔክሽን። የእነሱንም ላይፍ አንደርስታንድ ማድረግ ያስፈልጋልና በደንብ አንደርስታንድ ካረኩ በኋላ የመጣሁበትን አስረጅቻቸው እንደዚህ ነው እንደዚህ ፐርፐዝ ነው የምንጠቀመው። ያው ሁሉም ነገር ያልፋል እምልህ መጥፎ ጥሩም ነገሮች አሉ፣ አደለ እዚህ ምድር ላይ። እና እነዛ ነገሮች ደግሞ ለሌላው ማስተማሪያ ይሆናል። ማስተማሪያ እንኳን ባይሆን ስቶሪ ነው። ያለፍንበት የኛው ታሪክ ነው የማንም ሊሆን አይችልም። እና ከሰው ጋር ቀረብ ብለህ መነጋገር ኢትዮጵያኖች ባይዘወ እንደዚህ በተለይ ኤቨንቶች ላይ ምናምን በጣም ዊሊንግ ዊሊንግ ናቸው። ከኤርትራ የተመለሱትን የኦነግ አመራሮችን ለመቀበል በሚሊዮኖች የሚቆጠሩ ሰዎች ወደ አዲስ አበባ ፍንፍኔ ታድሞ እንደነበር ይታወሳል። በታዳሚዎቹ መካከል እንደነበረ የምናገረው ሙሉጌታ እሱ ያነሳውን የአንድ ፈረሰኛ ወይም የአባ ፈርዳ ፎቶግራፍ በማህበራዊ መገናኛ ዘዴዎች ላይ ከፍተኛ አድናቆት አትርፎለታል። ይህንኑን ፎቶግራፍ ለዶችቬሌ አጋርቷል። ስለተደነቀበት የአባ ፈርዳ ፎቶግራፍ እንዲህ ነግሮናል። እኔ ኪሪስ ያደረገኝ ነገር የነበረው መጀመሪያ ሰው ጋር ነው ከሰው ጋር ነው ግንኙነት የመጡት ሰዎች ሳይሆኑ እነዚህ ከዚ ድረስ ነው። ማታ እዛው ዝናብ ሲላቸው ያደሩ ሰዎች አሉ ምናምን እና መጀመሪያውንም ስወጣ ፎቶግራፍ ለማንሳት ስወጣ የተለየ ነገር በቃ ህዝቡ ጋር ነበረ የነበርኩ የምጠብቅ የነበረው የተለየ ፐርስፔክቲቭ ነው እና ፈረስ አዲስ አበባ ውስጥ መቼ ነው የሚመጣው? ፓወሩን እነ ናፖሊዮን ነው የምናውቀው። እንደዛ ፈረስ ከፍ ብለው ምናምን አደለ ፈረስ ራሱ ትርጉም አለ ሀይል ነው፣ መንግስት ነው። የምናውቅበት መንገድ አለ እና ያንን ነበር ስከታተል የነበረው። በቃ እነሱም ሰዎች ፈረስ ላይ የነበሩትን ሰዎች በደንብ እየተከታተልኳቸው ነበረ። ማን ነው ፈረሱ ላይ ያለው ሰውዬ? ማን ነው? ንጉስ አይደለም። ገብቷል። እንደማ ፊቱም አይታየም ሰውዬው። አይተው ከሆነ ህዝብ ነው፣ እኔ ነኝ፣ አንተ ነህ፣ ሁሉም ሰው ነው። ማህበረሰቡን ነው የሚወክለው። እና በመጨረሻም ተሳክቶልኝ በዛች ፍራክሽን ኦፍ ሰከንድ ውስጥ ያንን ነገር ካስቀረኝ በኋላ እኔ ኢሚዲየትሊ በቃ በጣም እርግጠኛ ነበርኩ እንደዚህ ቫይራል እንደሚሆን፣ ምክንያቱም መጀመሪያም ደግሞ ሰውም የነበረውም ፕሬሽር አለ። ገጽዋ በሰላም ይጠናቀቃል የሚል ምናምን ፎቶግራፉን እንዲያገናው እራሱ ያደረገው የሰውም ስሜት ነበረ። አድማጮቻችን በመዝናኛ ዝግጅታችን ከፎቶግራፍ ጋዜጠኞቹ ከታምራት ጌታቸውና ሙሉጌታ አየኔ ጋር ያደረግነው ቆይታ እዚህ ላይ ያበቃል። መርጋ ውናስ ነበርኩ። መልካም ምሽት።